የመልእክቴ ርዕስ የጸሎት ችግሮች በሚል ሀሳብ ላይ የተመሰረተ ነው እና ለመነሻ ያደረግኩት የእግዚአብሔር ቃል ጥቅስ የአቆብ አራት ከቁጥር አንድ እስከ ሶስት ያለውን የእግዚአብሔርን ቃል ነው፣ እና አነብላችኋለሁ። በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከሚዋጉ ከነዚህ ከምቾቶቻችሁ አይደለምን? ትመኛላችሁ ለእናንተም አይሆንም፣ ትገላላችሁ በብርቱም ትፈልጋላችሁ ልታገኙም አትችሉም፣ ትጣላላችሁ፣ ትዋጉማላችሁ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ በምቾቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም ብሎ ይናገራል። ይሄ ይሄ መልእክት የተጻፈው ለማያምኑ ሰዎች አይደለም፣ ለሚያምኑ አማኞች ነን ላሉ ሰዎች ነው የተጻፈው። እና የመጽሐፍ ቅዱስ ክፍሎችን ሁልጊዜ ስናነብ በመጀመሪያ ያ ክፍል የተነገረው እና የተጻፈው ለሚያምኑ ሰዎች ነው፣ ለሚያምኑ ሰዎች መመሪያ እንዲሆን፣ ለሚያምኑ ሰዎች የእምነታቸው መቆሚያ እንዲሆን፣ ለሚያምኑ ሰዎች ከእግዚአብሔር ዘንድ መጽናኛና ምሪት እንዲያገኙ ነው የተጻፈው። እና ይህም ክፍል የተጻፈው ለሚያምኑ ሰዎች ነው እና ታዲያ አንዳንዴ ከሚያጋጥሙን መሰረታዊ የክርስትና ችግሮች ውስጥ አንዱ በጸሎት ላይ የሚያጋጥሙን ችግሮች ነው። ስለዚህም ሰዎች ጸሎቴ ለምን አይሰማም? ለምንድነው እንደሚገባ የማልጸልየው? መጸለይ ፈልጋለሁ፣ ግን እንደሚገባ አልጸልይም። ገና ለመጸለይ ስጀምር ሀሳቤ ይበታተንብኛል። ስጸልይ የኃጢአት ሀሳቦች በፊቴ ድቅን ይሉብኛል እና እንደዚህ እንደዚህ በጣም ብዙ ነገሮች ልንደረድራቸው የምንችላቸው ነገሮች አሉ እና ብዙ ሰዎች ከነዚህ ከነዚህ ነገሮች የተነሳ ልባቸው ይቸገራል እና የምንነጋገረው ሪል ስለሆነ እውነት ስለሆነ ነገር ነው እና በሰዎች ሕይወት ውስጥ ስለሚያልፉ ስላለፉ ነገሮች ነው። ለዘመን ጸልይ ያለው እና መልስ አላገኘሁም የሚሉ ሰዎች ብዙ ናቸው እና እንደምታውቁት ጸሎት በጣም አስፈላጊ ነገር ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ጸሎት የልባችንንና የነፍሳችንን ችግር በእግዚአብሔር ፊት ማቅረብ ነው። ጸሎት እግዚአብሔርን በታላቅ ክብሩና መልካምነቱ እያየን ከእግዚአብሔር እጅና፣ ከእግዚአብሔር ክንድ፣ ከእግዚአብሔር ችሎታ፣ ከእግዚአብሔር ጥበብ በሚያስፈልገን ነገር ሁሉ እርዳታ የምናገኝበት መንገድ ነው። ጸሎት እነዚህን ሁሉ ነገሮች አካቶ እኛን እንደ እግዚአብሔር ልጅ እግዚአብሔርን ደግሞ እንደ እውነተኛ አባታችን አድርጎ የሚያቀርብ ነገር ነው። ስለዚህ ጸሎት በጣም አስፈላጊ ነገር ነው። በክርስትና ሕይወት ጸሎት በጣም አስፈላጊ ነው። እንግዲህ ከዚህ በፊት ጸሎትን በተመለከተ አንዳንድ ነገሮችን ተናግሬያለሁ። በተለይ የጸሎትን ትርጉም በተመለከተ የጸሎትን ትርጉም በቀጥታ የምናገኝበት የመጽሐፍ ቅዱስ ክፍል አንደኛ ሳሙኤል ምዕራፍ 1 ቁጥር 15 ላይ ነው እና ያን ጊዜ ሀና የምትባለው የሳሙኤል እናት ሐዘኔና ችግሬ ስለበዛ ነፍሴን በእግዚአብሔር ፊት አፈሰስኩ ብላ ጸሎት ማለት ነፍስን ማለት የውስጥን የሆነ ፎርሙላ ማለት አይደለም። የውስጣችንን በእግዚአብሔር ፊት ማፍሰስ ማለት ነው። ያስጨንቀንን፣ ያስቸገረንን ነገር ጥያቄ የሆነብንን ነገር፣ ተራራ የሆነብንን ነገር፣ መልስ በሰዎች ዘንድ መልስ የማናገኝበትን ነገር በእግዚአብሔር ፊት መልስ ሁሉ ባለው በእግዚአብሔር ፊት ማቅረብ ማለት ነው። በመጽሐፍ ቅዱስ ላይ የመጀመሪያዋ የጸሎት ሴት ተብላ የምትታወቀው ርብቃ ናት። ርብቃ የያዕቆብና የኤሳው እናት ናት እና ርብቃ ይስሐቅን አገባች እና ርብቃ በጣም ሌት ሆና ከ40 ዓመት ከተጋባች ከ40 ዓመት በኋላ ነው የጸነሰችው ና ይገርማቸዋል። ርብቃ ስትጸንስ በማህፀኗ ውስጥ መንታ ልጆች ነበሩ ና እነዛ ልጆች ማህፀኗ ውስጥ ይታገላሉ እና ይህንን ነገር ይዛ በእግዚአብሔር ፊት ይሄ ለምኔ ነው ብላ በእግዚአብሔር ፊት ቀረበች። እና እረ በማህፀኔ ውስጥ ትግል አለ ብላ እንዳቀረበች ጌታ የመለሰውን መልስ በዘፍጥረት ላይ እንመለከታለን። እና ሌሎች በጣም ስማቸው ያልታወቀ ስማቸው ያልተጻፈ ስማቸው በጸሎት ጸላይነት ያልታወቁ ብዙ ሰዎች ሊኖሩ ይችላሉ ግን በጌታ ፊት ጭንቀቷን ያቀረበች ሐና በጌታ ፊት ችግሯን ያቀረበች ርብቃ በትክክል መልስ አግኝተዋል። እና እግዚአብሔር የሚባለው አምላክ የሚገርም አምላክ ነው። ያኔ ሐና ስትጸልይ ለሊቀ ካህኑ በዛን ሰዓት ለነበረው ለሊቀ ካህኑ ጸሎቴን አቅርብልኝ አላለችም። ሰዎች ለሰዎች መጸለይ አለባቸው ይህንን እደግፋለሁ። ግን የብሉይ ኪዳኑ እምነት ራሱ እንደ ክርስትና አይነት እምነት ነው፣ ኦፍኮርስ በትክክል ነው። እና እንደ አዲስ ኪዳኑ ያለ እምነት ነው። እኛ የእግዚአብሔር ልጆች ነን። የብሉይ ኪዳን ማማኞች የእግዚአብሔር ልጆች እንደሆኑ ነው የሚያምኑት። እና ጭንቀታቸውን በራሳቸው አንደበት በእግዚአብሔር ፊት አቅርበውት አፍስሰውት፣ እግዚአብሔር ደግሞ እዛው መልስ ሲሰጣቸው፣ ሁለቱን ሴቶች ነው እየጠቀሱ ያለሁት፣ ርብቃ እግዚአብሔር ተናገራት ትልቁ ለትንሹ ይገዛል ብሎ እና ማህፀንሽ ውስጥ ሁለት ልጆች ናቸው ያሉት እና የእግዚአብሔር እቅድና ዓላማ ትልቁ መጀመሪያ የሚወለደው ለትንሹ ይገዛል ብሎ እኔ ተናገራት። እና በጣም የሚገርም ነገር ነው። በእግዚአብሔር ፊት በቅንነት በእውነት ጸሎታችንን ስናቀርብ እግዚአብሔር የሚመልስ አምላክ እንደሆነ እናያለን። ግን የጸሎት ችግሮችን በተመለከተ ዛሬ ስድስት ነጥቦችን አንድ ሁለት ሶስት እያልኩ ላቀርብላችሁ እፈልጋለሁ እና አንደኛው የመጀመሪያው ችግር ራሱ አለመጸለይ ነው። አሁን ያዕቆብ ምዕራፍ አራት ቁጥር ሁለት ላይ ያዕቆብ ሲናገር አትጸልዩምና አታገኙም ብሎ ነው የተናገረው እና የሚገርም ነው ሰዎች በእግዚአብሔር ፊት ቀርበው መጸለይ ሲገባቸው ክርስቲያኖች አይጸልዩም። ተመልከቱ፣ በእናንተ ዘንድ ጠብና ጦር ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከእነዚህ ከምኞቶቻችሁ አይደሉምን? ትመኛላችሁ፣ ለእናንተ አይሆንም። ትገላላችሁ፣ በብርቱ ትፈልጋላችሁ፣ ልታገኙ አትችሉም። ትጣላላችሁ፣ ትዋጋላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። እና ክርስቲያኖችን ነው የሚናገረው በእግዚአብሔር ፊት እንደሚገባ ቀርባችሁ ባለመጸለያችሁ ለእናንተ ከእግዚአብሔር ዘንድ መልስ ማግኘት ይከብዳል ነው ያላቸው። እና ለጸሎት ጊዜ የላችሁም፣ ለጸሎት ሰዓት አለም አላመቻችሁም። እንደዚህ ባለማድረጋችሁ በእግዚአብሔር ፊት ቀርባችሁ በእግዚአብሔር ፈቃድና ቃል መሰረት ባለመጸለያችሁ አዎ እግዚአብሔርን እንደ እንጀራ አባታችሁ እግዚአብሔርን እንደ ከሌና እንደ እነ ከሌ አምላክ ግን እኛ በጣም ሩቅ የሆንን አድርገን በመቁጠራችን እንደሚገባ ባለመጸለያችን አላገኘንም። አለመጸለይ አንዱ ችግር ነው። ሐዋርያ ስራ ጌታን ከማወቁ በፊት በቀን የተወሰነ ሰዓት አዘጋጅቶ ለጸሎት የተወሰነ ሰዓት ለይቶ ጌታን ከማወቁ በፊት ነው። ልብ አድርጉ። ይጸልይ የነበረው ሰው ጸሎት እግዚአብሔር በቅዱስ ቃሉ እንደተናገረው መልአክ ልኮ ጸሎትህ ወደ ሰማይ አረገልህ እና ለመታሰቢያ ተወሰደልህ ተብሎ ተነገረለት እና በየቀኑ ልክ በኛ በኢትዮጵያ ሰዓት አቆጣጠር ከሰዓት በኋላ በዘጠኝ ሰዓት ከእኩለ ቀን በኋላ በእግዚአብሔር ፊት ቀርቦ እግዚአብሔርን ይፈልግ ነበር። እግዚአብሔርን እንዴት ነው ማወቅ የሚቻለው? አውቃለሁ አንድ የሰማይና የምድር ፈጣሪ አለ። በየቀኑ በእግዚአብሔር ፊት ቀርቦ እግዚአብሔር መልአክ ልኮ ያንን ሰውዬ እንዴት የወንጌልን ቃል እንዲሰማ ጴጥሮስ ደግሞ እንዲላክለት እንዳደረገ መጽሐፍ ቅዱሳችን ሐዋርያ ስራ ምዕራፍ አስር ላይ ይናገራል። መጸለይ አሕዛብ እንኳን እንደዚህ የጸለየ ሰው የተባረከ ሰው ታያላችሁ። እና ጊዜ ሰጥቶ አለመጸለይ ከሌሎች ነገሮች የተለየ በተለየ ሁኔታ ሁኔታን አመቻችቶ አለመጸለይ በጣም ጎጂ ነው። አንዳንዶች በለየኑ ሰዓት እንኳን ለጸሎት በለየኑ ሰዓት እንኳ ልክ በርከክ ስንል ስልክ ሲደወል ስልክ ለማንሳት የምንሄድ ሰዎች አለን፣ ለስልክ ቅድሚያ የምንሰጥ በእርግጥ በእግዚአብሔር ፊት እንደ ንቀት የሚቆጠር ነው። በጣም ብዙ ሰዎች እንደዚህ አሉ። ስልካቸውን ዘግተው ወደ ጎን አስቀምጠው በእግዚአብሔር ፊት ከመቀመጥ ይልቅ ለተወሰ ለተለያየ ጥቃቅን ነገሮች በእግዚአብሔር ፊት እግዚአብሔርን ቀጥረን እያለ ያልተቀጠረ ስልክን ሲመጣ ለማንሳት የሚሮጡ ሰዎች አሉ። አሁን እኔ የሁላችሁን የአንድን ሰው የሁለትን ሰው ጉዳይ አንስቼ አይደለም የምናገረው፣ ጠቅላላ ክርስቲያኑ ላይ ያለውን ችግር ነው የምናገረው። የጸሎት ጊዜ፣ የቤተሰብ ጸሎት፣ የግል ጸሎት፣ የባልና የሚስት ልዩ የጸሎት ጊዜ በጣም አስፈላጊ ነገር ነው። አለመጸለይ ግን ጎጂ ነው። እኔ እንደማስበው ደግሞም አጠቃላይ እውነት እንደሆነው አለመጸለይ ክርስትና እምነትን በተሳሳተ መንገድ መረዳት ማለት ነው። ወደ ክርስትና ስንመጣ የሆነልን ነገር እኛ ሁላችንም የንጉሥ ካህናት ተብለን መጠራታችን ነው። ይህንን አንደኛ ጴጥሮስ ምዕራፍ ሁለት ከዘጠኝ እስከ አስር ላይ ትመለከታላችሁ። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የሱን በጎነት እንድትናገሩ የተመረጠ ትውልድ ናችሁ የንጉስ ካህናት ናችሁ። ቅዱስ ህዝብ ናችሁ። ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችሁ አልታያላችሁ። ክርስቲያኖች የተቀመጡበትና ያሉበት ቦታ በጣም የተለየ ነው። ከዓለም በጣም አስደናቂ ስፍራ ላይ ነው ያለ ነው። ኦ እግዚአብሔር አምላክ ስለዚህ የተመሰገነ ይሁን። እኛ ክርስትና እምነታችን ከሌሎች እምነት በተለየ መንገድ እኛን ያስቀመጠን የንጉስ ካህን አድርጎ ነው የተመረጠ ትውልድ አድርጎ ነው። ከእግዚአብሔር ጋር ጥልቅና ጥብቅ ግንኙነት እንዲኖረን አድርጎ ነው ያስቀመጠን። ይሄንን ችላ ማለት ክርስትናን እንደ ሌላ ሃይማኖት መመልከት ማለት ነው። ማለት እንደ ካቶሊክ፣ እንደ ኦርቶዶክስ አይነት እምነት አድርጎ መመልከት ነው። በካቶሊክ እና በኦርቶዶክስ ሰዎች በግላቸው በደመ ነፍስ ልበለው፣ እግዚአብሔር ፊት ንስሐ የሚገቡበት የተለያየ ጸሎት የሚያቀርቡበት የሚያማትቡበት ጊዜ ቢኖራቸውም፣ ደንበኛ ጸሎት ለመጸለይ ግን በካቶሊኩም ማቀው ኦሪክላር ጸሎት የሚባል ማለት የጆሮ ጸሎት፣ ካህኑ ጋር ቀርበው በጆሮ ነው ጸሎታቸውን የሚናገሩት እሱ ወደ እግዚአብሔር እንዲያቀርብ በነሱና በነሱና በእግዚአብሔር መካከል መካከለኛ አድርገው ነው ሰዎችን የሚያቀርቡት እና ይሄ የክርስትና ልማድ አይደለም መጽሐፍ ቅዱሳዊ ክርስትና እኛ በቀጥታ የእግዚአብሔር ልጆች ነን። እግዚአብሔር ጋር ቀርበን በእኛና በእግዚአብሔር መካከል ያለው የጥል ግድግዳ ስለፈረሰ እግዚአብሔር ፊት ቀርበን እያንዳንዳችን ለግላችን ለሌሎች ሰዎች የመጸለይ መብትና ትልቅ እድል፣ ትልቅ ጸጋ፣ ትልቅ ክብር እንደተሰጠን እንድናስታውስ እፈልጋለሁ። አለመጸለይ በጣም እጅግ በጣም መጥፎ የሆነ የጸሎት ችግር ነው። ሁለተኛ ቀጥላለሁ ሁለተኛው ችግር የምንለምነውን አለማወቅ ነው። አንዳንድ ጊዜ ሰዎች የሚለምኑትን ነገር አያውቁም። ይሄ ከጸሎት ችግሮች ውስጥ አንዱ ነው። የምንለምነውን ነገር እናውቀዋለን ወይ? በእግዚአብሔር ፊት ይዘን የምንመጣውን ነገር አስፈላጊያችን ነው ወይ? መልሱ ቢመጣ የሚከበረው ማን ነው? ወዘተ የሚሉ ጥያቄዎች፣ ሳይታሰቡ የሚቀርቡ ጥያቄዎች አሉ። እነዚህ መልስ ሊኖራቸው አይችልም። ከጸሎት ችግሮች አንዱ ናቸው ማለት ነው። ትዝ ይላችሁ እንደሆነ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 እስከ 23 ላይ አንዲት ሴት እየሰገደች እየለመነች ወደ እግዚአብሔር እንደቀረበች የጌታ ኢየሱስ ክርስቶስ ተናግሯል። ወንጌል ተናግሯል። ማቴዎስ ምዕራፍ ሀያ ላይ ማርቆስም ላይ እና ማቴዎስ ላይ ያለውን ነው በተለይ የምነግራችሁ እና ይቺ ሴት በዚያን ጊዜ የዘብዲዎስ ልጆች እናት ከልጆቿ ጋር እየሰገደች አንድ ነገር እየለመነች ወደሱ እሱ ቀረበች። አንድ የጸሎት ርዕስ ነው ይዛ የመጣችው እሱም ምን ትፈልጊያለሽ? አላት። እየሰገደች አንድ ነገር እየለመነች አንድ ጥያቄ አለኝ አንድ ልመና እያለች ሳትመጣ አትቀርም። እና ጌታ ኢየሱስ ጥያቄ ጠየቃት። ምንድን ነው የምትፈልጊው? አላት። እሷም እነዚህ ሁለት ልጆቼ አንዱ በቀኝህ፣ አንዱን በግራህ በመንግስትህ፣ እንዲቀመጡ እዘዝ አለችው። አሁኑኑ ሹመት ይሰጣቸው ለልጆቹ ብላ ተናገረች። ጌታ ኢየሱስ ግን የተናገረው ነገር የሚደንቅ ነው። ኢየሱስ ግን መልሶ የምትለምኑትን አታውቁም። አጠቃላይ ለሆኑ ሰዎች ነው፣ ለእሷም ለልጆቿም ጭምር ነው እየተናገር ያለው የምትለምኑትን አታውቁም። እነ ልጆቿ እኮ ዮሐንስና ያዕቆብ ናቸው እና ዮሐንስና ያዕቆብ ለነሱ ነው ይሄ ሁሉ ልመና የተደረገው ዮሐንስና ያዕቆብ ደቀ መዛሙርት ናቸው እና የጌታ ሐዋርያት ናቸው እና የሚለምኑትን እነሱ እንኳን ከእናታቸው ጋር እንደማያውቁ ነው። ምናልባት ተመካክረው ሊሆን ይችላል ከእናታቸው ጋር በይሄ ኢየሱስ በሚለው ሰው ውስጥ የምናየው ነገር በጣም የተለየ ነገር ነው እና በጣም ትልቅ ባለስልጣን የዓለም ገዢ የእስራኤል ንጉሥ መሆኑ አይቀርም እና እንደው ለእኛ አንቺ ጠይቂልን ብለው ነው እያስጠየቋት ያለው እና የምትለምኑትን አታውቁ። በጣም ያሳዝናል። የምንለምነውን ነገር የማናውቅ ከሆነ ጸሎታችን ችግር አለበት ማለት ነው እንዳውም ደግሞ ጌታ ኢየሱስ ክርስቶስ አንድ ነገር ተናገረ እኔ ልጠጣ ያለውን ጽዋ ልትጠጡ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁ ወይ አላቸው እንችላለን አሉ ጌታ ኢየሱስ መለስ አለና እኔ የምጠጣውን ጽዋ ትጠጣላችሁ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም አላቸው። አያችሁ፣ የሚጠይቁትን ነገር የሚለምኑትን ነገር የሚጸልዩበትን ነገር የማያውቁ ሰዎች ደንበኛ ምሳሌ እዚህ ጋር አለለን። እና በጸሎታችሁ ማቅረብ ያለባችሁ የምታውቁትን፣ ትክክል የሆነውን እንደ እግዚአብሔር ቃል የሆነውን የእግዚአብሔር ፈቃድ የሚደግፈውን ነገር መሆን አለበት። የጌታን ጸሎት ማጥናት በጣም ጠቃሚ የሚሆነው ለዚህ ነው። የጌታን ጸሎት ማጥናት አባታችን ነው የሚለውም ብቻ አይደለም። የጌታን ጸሎት ማጥናት እሱም ማጥናት በጣም ጠቃሚ ነው። ግን መጽሐፍ ቅዱስ ውስጥ በጣም ልዩ ልዩ ጸሎቶች አሉ፣ በጣም በልዩ ልዩ ሰዎች የቀረቡ የዳንኤልን ጸሎት ማሰብ ትችላላችሁ። የሰለሞንን ጸሎት ማሰብ ትችላላችሁ። የዳዊትን ጸሎት ማሰብ ትችላላችሁ። ከነዚህ ሁሉ ጸሎቶች ውስጥ ምናልባት ወደፊት የእያንዳንዱን ሰው ጸሎት እያነሳን እንነጋገር ይሆናል። ግን የመጽሐፍ ቅዱስ ጸሎቶችን ማጥናት ለጸሎታችን ትክክለኛነት በጣም አስፈላጊ ነው እና የምንጸልየውን እንድናውቅ የሚረዳን ነው እና በጌታ ፊት ቀርበን የምንለውን አለማወቅ በጣም አሳፋሪ ነገር ነው። ስለዚህ የምንለምነውን አለማወቅ አንድ የጸሎት ችግር ነው እና እባካችሁ ወገኖች፣ የምንለምነውን ነገር በትክክል አውቀን መለመን ይኖርብናል። ሶስተኛ፣ ንስሐ ያልተገባበት ኃጢአት። ይሄ ከጸሎት ችግሮች ውስጥ አንዱ ነው። በጌታ ፊት ስንቀርብ ሁል ጊዜ መደረግ ካለባቸው ነገሮች መካከል ንስሐ መግባት ነው። ምክንያቱም እኛ የኃጢአትኝነት ተፈጥሮ ስላለን በየደቂቃና በየሰከንዱ እግዚአብሔርን የምናሳዝንባቸው ነገሮች ብዙ ናቸው እና ከዚህ የተነሳ በጌታ ፊት ስንቀርብ ልባችንን መመርመር እና እግዚአብሔርን ደስ ያላሰኘንበትን ነገር መርምሮ ልባችንን ፈትሾ በመንፈስ ቅዱስ ኃይል ውስጣችንን ፈትሸን እግዚአብሔር አምላካችን ኃጢአታችንን ይቅር እንዲለን መጠየቅ አለብን እና ይህንን በተመለከተ የምነግራችሁ ጥቅስ ምሳሌ 28 ቁጥር 13 ነው። በጣም የታወቀ ጥቅስ ነው በክርስቲያኑ ዓለም ውስጥ ምሳሌ 28 13 ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረት ያገኛል። ኃጢአቱን የሚሰውር አንዳንድ ሰዎች አሉ። ኃጢአታቸውን ከእግዚአብሔር እንኳን ለመሰወር የሚሄዱ እግዚአብሔርን የኃጢአት ደጋፊ የኃጢአት አበረታች አድርገው በተሳሳተ መንገድ የሚመለከቱ ሰዎች አሉ። ኃጢአታቸውን ውስጥ ውስጡን የሚቀፈቅፉ እና በክርስትና ዓለም ውስጥ ይሄ በሰው ላይ ሁል ጊዜ የመጣ ሰዎችን የሚይዛቸው ልክ እንደ ወጥመድ ወይም ደግሞ እንደሆነ ነገር የሚጠልፋቸው የኃጢአት አይነት አለ ይህንን የኃጢአት አይነት በእንግሊዝኛ ቢሴቲንግ ሲን ይሉታል። ማለት በሰው ላይ ቶሎ የማይለቅ ልክ ዕብራውያን ምዕራፍ 12 ላይ ያለው ቃል ነው። ይህንን የሚገልጠውና ቢሴቲንግ ሲን እንናዘዘዋለን፣ ደግሞ እንናዘዘዋለን፣ ደግሞ እንናዘዘዋለን፣ እየደጋገመ ወደኛ የሚመጣ እንደዚህ አይነቱን ኃጢአት በጾምና በጸሎት በእግዚአብሔር ፊት በመትጋት በእውነት ነፍሳችንን እየመረመርን እግዚአብሔር ከላያችን ላይ እንዲያነሳው ማድረግ አለብን እና ዳንኤል 9 ላይ ከቁጥር 19 እስከ 20 ዳንኤል ጸሎቱን በእግዚአብሔር ፊት ባቀረበ ጊዜ እንደዚህ ብሏል። አቤቱ ስማ፣ አቤቱ ይቅርበል፣ አቤቱ አድምጥና አድርግ። አምላኬ ሆይ ስምህ በከተማና በሕዝብ ላይ ተጠርቷልና ስለ ራስህ አትዘግይ እኔ ገና ስናገር እና ስጸል በኃጢአቴና በሕዝቤ በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን መልአኩ ተገለጠልኝ፣ ብለው ነው የሚናገረው እና በኃጢአቴ በሕዝቤ በእስራኤል ኃጢአት ይቅርበል። አቤቱ ስማ፣ አቤቱ ይቅርበል። በድለናል፣ ኃጢአት ሰርተናል አባቶቻችን እኛ ሁሉ ብሎ ሲናዘዝ ነበረ እና የኃጢአት ይቅርታ ማግኘት እጅግ በጣም አስፈላጊ ነው። ከልባችን ልባችንን እየመረመርን በመንፈስ ቅዱስም እያስመረመርን ኃጢአታችንን መናዘዝ ይገባናል። ሌሎቹን ነገር ለማቅረብ ከመጀመራችን በፊት መጀመሪያ በእኛና በእግዚአብሔር መካከል ሰላም፣ እርቅ መመስረት አለበት። እና ክርስቲያኖች ስለሆን ዝም ብለን ወደ እግዚአብሔር ዙፋን ዘው ብለን የምንገባ ሰዎች እንደሆንን ማሰብ የለብንም። ንስሐ መግባት አለብን። ከልባችን ከልባችን ኃጢአታችንን ተናዘን ይቅር እንዲለን እግዚአብሔርን መጠየቅ አለብን። እግዚአብሔር ይባርከን ደግሞም ይርዳን። አራተኛ ያልተስተካከለ ህብረት የጸሎት ችግር ነው። እንደምታውቁት እኛ ሰዎች ማህበራዊ ፍጡራን ነን። የምንኖረው ከሰዎች ጋር ነው። በቤተሰብ ውስጥ ባልና ሚስት፣ ልጆች፣ ዘመዳ ዘመድ ሁሉ በቤተ ክርስቲያን ከወንድሞች ከእህቶች ጋር በአገልግሎት ቡድን ውስጥ እና ሰዎች ከሰዎች ጋር ነው የምንኖረው። ታዲያ ከሰዎች ከሰዎች ጋር ስንኖር፣ በዚህ ኑሯችን ውስጥ ብዙ ከሰዎች ጋር የሚያገናኙን ነገሮች አሉ። ንግግራችን ሰዎችን ላያስደስት ይችላል። አመለካከታችን ወይም የሰዎች አመለካከት አስተያየት ልባችንን የሚያሻክሩ ብዙ ነገሮች አሉ። እና ከሰዎች ጋር የሻከረ ግንኙነት ኖሮን፣ ያ የሻከረ ግንኙነት ወዲያውኑ መፍትሄ እንዲያገኝ የማናደርግ ከሆነ ጸሎታችን ከፍተኛ ችግር ውስጥ ነው የሚገባው። ማቴዎስ ወንጌል ምዕራፍ 5 ከቁጥር 23 እስከ 24 ላይ ጌታ ኢየሱስ ክርስቶስ በቤተ መቅደስ መሰዊያው ላይ መስዋዕት ለማቅረብ በተዘጋጀህበት ጊዜ ወንድምህ በአንተ ላይ አንዳች ነገር እንዳለው ልክ መስዋዕቱን ልታቀርብ ስትል ብታስብ መስዋዕቱን እዛው ትተህ ሄደህ ከወንድምህ ጋር ታረቅ ነው የሚለው። በምንም አይነት መንገድ ወደ መስዋዕቱ አገልግሎት መቀጠል የለብህም። ተቀባይነት እንዲኖርህ ከፈለክ፣ እግዚአብሔር እንዲቀበልህ ከፈለክ፣ ወዲያውኑ ወጥተህ ሄደህ ከወንድምህ ጋር ያለህን ችግር ማስተካከል አለብን። ይሄ ጊዜ የሚሰጠው ነገር አይደለም። አንዳንድ ሰዎች ይቅርታ ለማድረግ ብዙ ጊዜ የሚሰጡ ሰዎች አሉ። ልባችን እንቢ ይለናል የሚሉ ሰዎች አሉ። ይሄ ክርስቲያናዊ ባህሪ አይደለም። ኤፌሶን ምዕራፍ አራት ላይ ጌታ ኢየሱስ ክርስቶስ የተናገረው እንግዲህ እናንተ እግዚአብሔር በክርስቶስ በኩል ይቅር ካላችሁ፣ እናንተም ደግሞ በክርስቶስ የበደሏችሁን ሁሉ ይቅር በሉ ብሎ ተናግሯል። እንዲያውም ባንብላችሁ ጥቅሱን ጥሩ ነው መሰለኝ፣ እያወጣሁት ነው። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ይቅር ተባባሉ። ይቅር አድርጉ። እና የሻከረውን ልባችሁን በሰው ላይ ቂም በቀል ይዛችሁ ወደ እግዚአብሔር ፊት መቅረብ ትችላላችሁ፣ ግን ተቀባይነት የላችሁ። ጊዜ ማባከን ነው። ከንቱ ውዳሴ ነው። ስለዚህ መስዋዕታችን አምልኳችን ተቀባይነት እንዲኖረው ሌላውን ይቅር ማለት አለብን። በ ያልተስተካከለ ህብረት ይሄ በህብረታችን መካከል ፍጹም ያልሆነ ህብረት ካለ ያንም ማስተካከል አለብን። ለዚህ ነው በማቴዎስ ወንጌል ምዕራፍ ስድስት ላይ ጌታ ኢየሱስ ክርስቶስ አባታችን ሆይ የሚለውን ባስተማረበት ክፍል ገና አባታችን ሆይ የሚለው ጸሎት ከመጀመሩ በፊት ደግሞም ካለቀ በኋላ ትኩረት ተሰጥቶ የተነገረበት ነገር ቢኖር የሰማይ አባታችሁ ይቅር እንዲላችሁ የምትፈልጉ ከሆነ የበደሏችሁን ይቅር በሉ የሚል ነው። በጸሎት ውስጥ ራሱ እኛም የበደሉንን ይቅር እንደምንል ይቅር በለን የሚል ነው። ህብረታችንን እንደምናስተካክል አንተም ህብረትህን ከእኛ ጋር አስተካክልልን ነው የሚለው እና እንግዲህ ይቅር ካላላችሁ ይቅር አትባሉ፣ ይቅር ካላላችሁ ጸሎታችሁ አይሰማም፣ አምልኳችሁ ተቀባይነት የለውም። ልክ ኢትዮጵያ ውስጥ አለባብሰው ቢያርሱ ባረም ይመለሱ እንደሚባለው ነው አለባብሶ ማረስ በኋላ አረም በአረም ነው የሚያደርገው እርሻችንን ነው የሚሉት የኛ አገር ሰዎች። እና እንደዚህ አይነት ህይወት መራራነት የሞላባቸው በጣም ብዙ ሰዎች ናቸው። እና ጸሎታችሁ እንዲሰማ የምትፈልጉ ከሆነ ከሌሎች ወገኖች ከቤተሰብ አባላት ጋር ያላችሁን ህብረትና አንድነት ማስተካከል አለብ አምስተኛ አድርጌ የማቀርበው የጸሎት ችግር ራስን መውደድ ነው። ብዙ ሰዎች ራሳቸውን በጣም ነው የሚወዱት። በእርግጥ ራስን መውደድ እንደ እግዚአብሔር ቃልና በአግባቡ ትክክል ነው፣ ግን ራስን መውደድ በጣም አስጨናቂ አንድ የጸሎት ችግር እንደሆነ እንድታስቡ ፈልጋለሁ። የዚህ ዓለም ሰዎች አንዱና ዋናው ሃይማኖት እኔ ለእኔ የሚለው ነው እና ይሄ እኔነት ትልቁ ጣዖት ነው በዓለም ውስጥ የዓለም ሁሉ ሃይማኖት ነው እኔነት ሰዎች የሚኖሩት ለራሳቸው ነው ሰዎች የሚኖሩት ለራሳቸው ነው አዎ እና ራሳቸውን በጣም የሚወዱ ሌላው ምንም ይሁን ምን ግድ የሌላቸው ሰዎች እልፍ ናቸው ማለት ቤተ ክርስቲያንም ውስጥ እንኳን ስለ ጸሎት ቢጠየቅ መጀመሪያ ራሳቸውን ነው የሚያቀርቡት። የእኔነት ሃይማኖት በሚገባ የተገለጸው፣ ከዚህም በፊት ስናገር ሰምታችሁ ይሆናል፣ በዛችን እንስሳ አባባል ነው። እኔ ከሞትኩ ሰርዶ አይብቀል። ሌላው አፈር ድሜ ቢበላ ግድ የለኝም። እኔ ነኝ በጣም ጠቃሚው። ከእኔ በላይ ነፋስ የሚሉ ሰዎች አሉ። ራስን መውደድ በተለየ መልኩ ለሌላ ሰው ፍላጎት፣ ለሌላ ሰው ችግር፣ ለሌላ ሰው ስቃይ፣ ለሌላው ሰው ሰቆቃ ዓይናችንን መዝጋት ማለት ነው። ለዚህ ነው ምሳሌ ሀያ አንድ ቁጥር አስራ ሶስት ላይ እግዚአብሔር ስለ እንደዚህ አይነት ሰዎች ሲናገር ምንድን ያለው፣ የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እሱ ራሱ ይጮሃል አይሰማለትምም ነው ያለው። የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን እሱ ራሱ ይጮሃል አይሰማለትም። ለምንድን ነው የሌላውን ሰው ጩኸት የድሃውን ጩኸት ላለመስማት ጆሮውን የደፈነው? የእሱ ጉዳይ ጉዳይ አይደለም ነው። የእሱ ችግር ችግር አይደለም ነው። ሰብአዊነት እንኳን የማይሰማቸው ሰዎች አሉ ራሳቸውን ከመውደድ የተነሳ። ለዚህ ነው ያዕቆብ በዚህ በያዕቆብ አራት ከአንድ እስከ ሶስት ላይ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከእነዚህ ከምቾቶቻችሁ አይደሉም ወይ? ትመኛላችሁ። ለራሳችሁ እኮ ነው፣ ለምቾታችሁ፣ ከምቾቶቻችሁ ለምቾቶቻችሁ ነው የምትለምኑት። እና ትለምናላችሁ፣ ትመኛላችሁ፣ ለእናንተ አይሆንም ትገላላችሁ በብርቱ ትፈልጋላችሁ ተመልከቱ የሌላውን ሰው ህይወት እንኳን እስከሚያጠቃ ድረስ ነው የምትሰሩት በብርቱ ትፈልጋላችሁ ልታገኙ አትችሉ ትጣላላችሁ ትዋጋላችሁ ነገር ግን አትለምኑም ና በትክክለኛው መንገድ ማለት ነው ለእናንተ አይሆንም ትለምናላችሁ ብሎ በምቾቶቻችሁ ትከፍሉ ዘንድ አዎ ትጸልያላችሁ በክፉ ትለምናላችሁና አትቀበሉ አያችሁ፣ በጣም አስደናቂ እውነቶች ናቸው። ይህንን ቃል በጣም ማጥናትና እያንዳንዱን ነገር ተንትኖ መመልከት ለጸሎት ህይወታችን በጣም አስፈላጊ ነው። ስለዚህ እራሳችንን ወደን እኔ እኔ እኔ እያል ሌላውን በሙሉ የምንዘጋ ከሆነ በጣም አሳፋሪ የጸሎት ህይወት ነው ያለን ማለት ነው። እንግዲህ እንደምናውቀው የጸሎት ዓላማው ከእግዚአብሔር እጅ መልስን መቀበል ነው። የእግዚአብሔርን ጣት፣ የእግዚአብሔርን ክንድ፣ የእግዚአብሔርን ኃይል፣ የእግዚአብሔርን ጥበብ፣ የእግዚአብሔርን ክብር በጉዳያችን ላይ ባሳሰበን፣ ባሰጋን ጉዳይ ላይ እንዲዘረጋ መለመን ማለት ነው ጸሎት። ነገር ግን ጸሎታችን በእኛ ዙሪያ ላይ ብቻ ያተኮረ ሌላውን የማያስብ ከሆነ በተለይም በምቾቶቻችን ዙሪያ ላይ ካተኮረ ክርስቲያናዊ ጸሎት ሊሆን አይችልም ይሄ የዓለም ሰዎች ሁሉ የሚጸልዩት ጸሎት ነው። ይሄ አህዛቡ በሙሉ እግዚአብሔርን የማያውቀው በሙሉ ስለ ራሱ ነው ሰው ሁሉ የሚኖረው እኛ ግን በጣም የተለየነ ስለ ራሳችን ብቻ አይደለም የምንኖረው ሌሎችንም ማየት አለብን። የሌሎችንም ህይወት፣ የሌሎችንም ችግር፣ የሌሎችንም ሰቆቃ፣ የሌሎችንም ጩኸት፣ የሌሎችንም እንባ መመልከት አለብን። የሌሎችንም ህመም መመልከት አለብን። እንደዚህ አይነት የጸሎት ህይወት ቢኖረን የጸሎት ይሄኛው የጸሎት ችግር ከውስጣችን ተነቅሎ እግዚአብሔር አምላካችን ሁልጊዜ ጸሎታችንን የሚመልስልን ሰዎች ልንሆን እንችላለን ማለት ነው። እና እንግዲህ እዚህ ያዕቆብ ላይ የተናገረው መልሱ ለእናንተ አይሆንም፣ መልሱን አትቀበሉ። ምክንያቱም ራስን ብቻ መመልከት ለእኔ እኔ ማለት የዓለም ሃይማኖት ነው። የእግዚአብሔር እምነት የለበትም የክርስቶስ እምነት የለበትም። የመንፈስ ቅዱስ እምነት የሌለበት ነው። ለዚህ ነው በዚህ ዘመን በጣም እንደ አሸን የፈሉ ወይም የበዙ አገልጋዮች እኛን ይሄ እኔነትን የሚያጠናክር አይነት ሃይማኖት ውስጥ እንድንገባ ይሳካላችኋል፣ ይሆንላችኋል፣ ትሻገራላችሁ። ብቻ እናንተ እናንተ እናንተ ላይ ነው ትኩረቱ በሙሉ እና ይሄ ክርስቲያናዊ እምነት ሊሆን አይችልም። እና በጣም መጠንቀቅ አለብን። አዎ ራሳችንን ልንወድ ይገባል። ልክ እንደ እግዚአብሔር ቃል ነው መውደድ ያለብን ግን ሌላውን ሰው ደግሞ ራሳችንን እንደምንወደው ሌላውን ሰው ደግሞ እኩል መውደድ አለብን። ለዚህ ነው ጌታ ኢየሱስ ክርስቶስ ከህግ ዋነኛዊቱ የቷናት? ብሎ ህግ አዋቂው ሲጠይቀው ከህግ ዋነኛ ይቱና የመጀመሪያ ይቱ። ጌታ እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ልብህ፣ በፍጹም ሀሳብህ ውደደው የሚል ነው። ደግሞ ሁለተኛ ይቱም እንደዚህ ትመስላለች አለ እና ባልንጀራህን እንደ ራስህ አድርገህ ውደድ። ራስህን ትወዳለህ? አዎ፣ ልክ እንደ ራስህ ሌላውን ሰው ውደድ። ለባሎች ደግሞ ሲናገር የኤፌሶ ምዕራፍ አምስት ላይ የእግዚአብሔር ቃል ራሱን የሚጠላ ማንም የለምና ባል ሚስቱን እንደ ራሱ ነው መውደድ ያለበት ብሎ ነው የሚናገረው። ስለዚህ ይሄ እነዚህ እነዚህን ነገሮች በሙሉ ሰብስበን ስናይ ራስ ወዳድነት ላይ ያተኮረ ጸሎት ጸሎት የሚዘጋ ጸሎት በትክክል እንዳናደርግ የሚያደርግ የጸሎት ችግር እንደሆነ እንድናስብና ከራስ ወዳድነት ወጣ ብለን እንደ ራሳችን ሌላውን ወደ መውደድ እምነት እና አመለካከት ውሳኔ እንድንመጣ የሰራዊቱ ጌታ እግዚአብሔር ይፈልጋል። የኔነትን ሃይማኖት በምናራምድበት ጊዜ በእርግጥ እግዚአብሔር መልስ ሊሰጥን አይችልም። ስለዚህ በጣም ተጠንቅቀን፣ በምንጸልይበት ጊዜ እግዚአብሔር አምላክ እንደሚያየን አድርገን መጸለይ ይገባናል እና እግዚአብሔር አምላክ በዚህ ጸሎት እንደሚባርከን እንደሚቀድሰን ደግሞም በትክክል የእኛን ህይወት ለሌሎች ህይወት ጠቃሚ አድርጎ እንደሚያወጣው ምንም ጥርጥር የለውም። ለዚህ ነው ያዕቆብ አራት አራት ላይ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ብሎ ይሄ ራስ ወዳድነት ላይ ያጠነጠነው የጸሎት ህይወት ማለት ጸሎት ሁል ጊዜ ዓለምን ከመውደድ ጋር የተቆራኘ እንደሆነ ምንም ጥርጥር የለውም። ለዚህ ነው አመንዝሮች ወይ ብሎ ማለት የግድ ስጋዊ አመንዝራ ማለት አይደለም። እግዚአብሔርን ትታችሁ ክዳችሁ ወይም እግዚአብሔርን ጥላችሁ ወደ ሌላ አይነት እምነት የገባችሁ ሆይ ማለትም ነው። እና ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁም ወይ? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። እና ጸሎታችሁ በራስ ወዳድነት ላይ ብቻ የተሽከረከረ እንዳይሆን እንድታስቡ ያስፈልጋል። ይሄ ራስ ወዳድነት እኔነት የሚባለው ሃይማኖት የእናንተ ሃይማኖት መሆን የለበትም። የእኛ ሃይማኖት የእግዚአብሔር ሃይማኖት ነው። ለሌላው መስዋዕት እንኳን ሆኖ የሚተርፍ ሃይማኖት ነው። እግዚአብሔር ይመስገን እና እነዚህ እነዚህን ነገሮች ማሰብ የጸሎት ህይወታችን የተዋጣለት እና እግዚአብሔር የሚከብርበት እና እኛም ደግሞ የጸሎት መልስ እያገኘን እግዚአብሔርን እያደነቅንና እያከበርን የምንመላለስበት እንዲሆን ያደርጋል ማለት ነው። ስድስተኛው እና የመጨረሻው ነጥቤ እምነት የሌለው ጸሎት የጸሎት ችግር ነው። በእርግጥ ይህንን ስናገር በጣም በጥንቃቄ ነው መናገር የምፈልገው፣ ምክንያቱም የእምነት የፌዝ እምነት ወይም የእምነት እንቅስቃሴ ተከታዮች የሚናገሩትን ነገር አይደለም የምናገረው። እና እምነት እነሱ የእኛ እምነት እንደ እግዚአብሔር ያለ እምነት ነው የእኛ እምነት ልክ ሁሉን ነገር ማድረግ ይችላል፣ የተለያየ ነገር ይናገራል። ወደዛ ውስጥ የማይገባ ነገር ነው የምናገረው፣ ያ የተለየ ሌላ ሃይማኖት ነውና። በጸሎት ዓለም ውስጥ ግን እምነት በጣም አስፈላጊ ነው። እጅግ በጣም አስፈላጊ ነው። እምነት ደቀ መዛሙርቱ አንድ ጊዜ ጌታ ኢየሱስ ክርስቶስን ማቴዎስ ወንጌል ምዕራፍ 17 ላይ እና ደግሞም ማቴዎስ ወንጌል ምዕራፍ 21 ላይ ራሱ ጌታ ኢየሱስ የተናገረው ደግሞም ማርቆስ ወንጌል ምዕራፍ 11 ላይ ከማቴዎስ 17 ጋር በተያያዘ መልኩ ደቀ መዛሙርቱና ጌታ ኢየሱስ የተነጋገሩባቸው ነገሮች አሉ እና ማቴዎስ 17 ላይ ያለውን በመጀመሪያ ላንብ ብላቸው ነገሩ እንደዚህ ነው። አንድ ሰው አጋንንት የሚጥለው ልጁን ወደ ደቀ መዛሙርቱ አመጣቸው። ይሄ የሆነው ደቀ መዛሙርቱና ጌታ ኢየሱስ ክርስቶስ በተራራ ላይ ቆይተው የጌታ ኢየሱስ ክርስቶስ ልብስ አጣቢ ሊያነጣ ከሚችለው በላይ ነጭ ሆኖ በክብር ደመና ውስጥ ተከተው ከዛ እንደወረዱ ነው እና ጌታ ኢየሱስ ጋር ለማምጣት ነበር የመጣው። ግን ለደቀ መዛሙርቱ አጋንንቱን የልጄን አጋንንት አውጡልኝ አላቸው። ሊያስወጡት አልቻሉም። ከዛ ጌታ ኢየሱስ በጣም በነገሩ ልክ አለመሆን አዝኖ ምንድነው ያላቸው 17 17 ላይ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደዚህ ወደ እኔ አምጡት አለ እና ቁጥር ሀያ ላይ ጌታ ኢየሱስ ክርስቶስ አጋንንቱን አወጣው፣ ልጁ ዳነ፣ አባቱ ጋር ተመለሰ። እና ደቀ መዛሙርቱ ለብቻቸው ማቴዎስ 17፥20 ላይ ስለ ለምንድ ነው እኛ ይህንን አጋንንት ያላወጣ ነው ብለው ጠየቁት። ጌታ ኢየሱስ የመለሰላቸው መልስ ምንድን ነው? ስለ እምነታችሁ ማነስ ነው። እምነታችሁ አነስተኛ ነው እውነት እላችኋለሁ የሰናፍጭ ቅንጣት የሚያክል እምነት እንግዲህ ተመልከቱ፣ የሰናፍጭ ቅንጣት ከተጠቀሰ የሰናፍጭ ቅንጣት በጣም ትንሽ ፍሬ ነው እና ከጤፍ ትንሽ ተለቅ ያለ ግን ትንሽ ፍሬ ነው። የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ፣ ይህን ተራራ ከዚህ ወደዛ እለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም አላቸው። ማርቆስ 11ም ላይ ልክ እንደዚህ ነው የሚናገረው። እውነት እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር፣ ይህን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል ነው ያለው እና በተመሳሳይ ሌላም ቦታ ላይ ማቴዎስ 21 21 ላይ ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም በበለሲቱ እንደሆነባት ብቻ አታደርጉም፣ ነገር ግን ይህን ተራራ እንኳ ተነቅለህ ወደ ባህር ተወርወር ብትሉት ይሆናል። ምክንያቱም ጌታ ኢየሱስ ክርስቶስ ከአንድ ቀን በፊት በለሲቱን ረግሟት ጠዋት ሲመጡ ደርቃ አገኟት እና እንዴት እንደዚህ ሊሆን ቻለ ብለው ሲጠይቁት ነው እምነት ቢኖራችሁ ባትጠራጠሩ፣ በበለሲቱ እንደሆነባት ብቻ አታደርጉም፣ ነገር ግን ይህን ተራራ እንኳ ተነቅለህ ወደ ባህር ተወርወር ብትሉት ይሆናል። እምነት ቢኖራችሁ እምነት የሌለው ጸሎት አንዱ የጸሎታችን ችግር ነው። እምነት ቢኖራችሁ ባትጠራጠሩ ነው ጌታ ኢየሱስ ክርስቶስ ያለው። እምነት መኖሩ በጣም አስፈላጊ ነገር ነው። በእርግጥ እምነቱ በእግዚአብሔር ህልውና ላይ፣ በእግዚአብሔር ደግነት ላይ፣ በእግዚአብሔር መልካምነት ላይ፣ በእግዚአብሔር ቃልና ፈቃድ ላይ የተመሰረተ መሆን አለበት እና ልክ ወደ ጸሎት ስንሄድ እግዚአብሔርን በዓይነ ሕሊናችን እያሰብነው እዚህ ፊታችን እያለ እንዳለ እየቆጠርንና እያሰብን ችግራችንን፣ ጥያቄያችንን፣ ነፍሳችንን በውስጡ ስናፈስ እንደሚመለከተው፣ እንደሚያየው ለመመለስ በጥያቄያችን መሰረት መልስ ለመመለስ እጁን እንደሚዘረጋ አምነን ነው በእግዚአብሔር ፊት መቅረብ ያለብን። ለይስ ሙላ ጸሎት የምንቀርብ ከሆነ ትክክል አይደለም። ለዚህ ነው ዕብራውያን 11 ላይ እጅግ በጣም ብዙ ሰዎች ከዘፍጥረት ጀምሮ ከአቤል ጀምሮ፣ ከዛ ሄኖክ፣ ከዛ አብርሃም እያለ እየቀጠለ የብዙ ሰዎች ህይወት የእምነት ምስክርነት ያለው ነው ብሎ የእግዚአብሔር ቃል ይናገራል። እና እነሱ በህይወት ምስክርነታቸው ያሳዩት ነገር እምነት ያላቸው ሰዎች እንደነበሩ ነው። የአንዳንዶቹ ሴቶች ጸሎት እና እምነት ይገርማል። ሙታናቸውን በትንሣኤ የተቀበሉ ሰዎች የሚገርም ነው። ተራ ተራ ሴቶች ተራ ሴቶች እንደኛ መጽሐፍ ቅዱስን በብዛት ያላገኙ ያላነበቡ፣ ግን እምነት በእግዚአብሔር ላይ ትክክል ያለ ድልድል ያለ እርፍ ያለ እምነት የነበራቸው ሰዎች ናቸው። እግዚአብሔር ታላቅ ነው፣ ሊታመን ይገባዋል። በግላችን በነፍሳችን ውስጥ የእግዚአብሔር እውነትና የእግዚአብሔር ኃይል በእኛ ውስጥ ሰርጾ መግባት አለበት። እምነት የእግዚአብሔርን ፈቃድ፣ የእግዚአብሔርን ችሎታ፣ የእግዚአብሔርን ክንድ፣ የእግዚአብሔርን ጥበብ፣ የእግዚአብሔርን ኃይል ሁሉ ይመለከታል። ልክ በጸሎት ስንቀርብ ጥበቡን ኃይሉን፣ ክንዱን፣ ፈቃዱን፣ ተአምራቱን፣ አሰራሩን እያየን ነው መቅረብ ያለብን ማለት ነው። እግዚአብሔር ምን ይሳነዋል? ለመሆኑ እግዚአብሔር ምን ይሳነዋል? ሁለት ጊዜ መጽሐፍ ቅዱስ ላይ ለእግዚአብሔር የሚሳነው ምንም ነገር የለም ተብሎ ተጽፏል። አንደኛ እዛ ዘፍጥረት ላይ ነው። ለሳራ ነው ሳራ የሚቀጥለው ዓመት ሚስት ሳራ ወንድ ልጅ ትወልዳለች ብሎ እግዚአብሔር ሲናገር ሳራ ከት ብላ ሳቀች፣ ውስጥ እና ያ ሳቋን ሳራ ለምን ሳቀች ብሎ እግዚአብሔር ከተናገረ በኋላ ለምን በእውኑ ለእግዚአብሔር የሚሳነው ነገር አለው? እግዚአብሔር የሚሳነው ነገር አለ? የእኛ እግዚአብሔር የሚሳነው ነገር የለም። ሁሉን የሚችል በሁሉ ላይ ስልጣን ያለው በደም ስሮቻችን ውስጥ እንኳን የሚፈሰው ደም ላይ የሚዘዋወረው ደም ላይ የደማችን ስኳር ብዛት ላይ የደማችን ኬሚካል ብዛት ላይ ሁሉ ስልጣን ያለው አንዳች የማያውቀው ነገር የሌለ ሁሉን የሚያውቅ የሰማይና የምድር ፈጣሪ እጅግ በጣም ታላቅ ግሩም ዘላለማዊ እውነተኛ አምላክ ነው። በዚህ አምላክ ላይ እማናምን ከሆነ ጸሎታችን ሰንካላ ነው። ስለዚህ እኛ ሌላ ሰው እንዲጸልይልን ነው የምንፈልገው? አንዳንድ ሰዎች በሌላ ሰው እምነት ለመኖር ይፈልጋሉ፣ ግን እኛ እንድንኖር እግዚአብሔር የሚፈልገው እግዚአብሔር በሰጠን እምነት ላይ ነው እና ይህንን በጣም በጣም አትኩረን ልናይበት ይገባል እና የዚህ እኛ ያለንበት ዘመን የፕሮቴስታንት እምነት ወደ ሌላ እምነት የተቀየረ እየመሰለ እየሄደ ነው። ምክንያቱም እኛ እንደ እግዚአብሔር ልጆች ራሳችን መጸለይ በጓዳችን መጸለይ ሲኖርብን ሌሎች ሰዎች አይጸልዩልም ማለት አይደለም። ግን በሌሎች ሰዎች እምነት እንደምንኖር ልክ እንደ ገዳም እንደ ተለየ ሃይማኖት አይነት ሌላ ሰው ላይ እምነታችንን ልናደርግ እንሞክራለን። ግን እምነታችን መሆን ያለበት በራሱ በእግዚአብሔር ላይ ነው። እኛ እኮ በጣም የተለየን ሰዎች ነን። የእኔ ወንድም ስማ። የእኔ ህድ ስሚ፣ እኛ በጣም የተለየን ሰዎች ነን። እግዚአብሔር በጣም ያከበረን ከጨለማ ወደሚደነቅ ብርሃን ያመጣን፣ ደግሞም እያንዳንዳችንን ፓስተር ኃይለ ልዑልን አይደለም፣ የንጉሥ ካህን ፓስተር ኃይለ ልዑልን ብቻ አይደለም እግዚአብሔር ያደረገው፣ ሁላችንንም የንጉሥ ካህናት ናችሁ ጴጥሮስ እንደዛ ባይሆን ኖሮ እኛ የንጉሥ ካህን፣ እናንተ ደግሞ በእኛ በኩል ወደ እግዚአብሔር የምትቀርቡ ማለት ነበረበት። ግን አይደለም፣ እንደዛ አይደለም። ክርስትና ጌታ ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ያመጣልን ክርስትና፣ የአማኞች በሙሉ አማኞች በሙሉ የንጉሱ ካህን እንድንሆን ነው ያደረገው። የፕሮቴስታንት እምነት ሲመጣ መጀመሪያ የተነሳው ሐሳብ በነ ማርቲን ሉተር፣ በነ ካልቪን፣ በሌሎቹም ይሄ ሐሳብ ነው አማኞች በሙሉ የጌታ የንጉሥ ካህናት ናቸው። እኛ እናቴ፣ እህቴ፣ ወንድሜ እንደዚህ ነው የሆነው። ይህንን ትልቅ መብታችንን፣ ክብራችንን ለምንድን ነው የምንጥለው? እና የጸሎት ችግራችን አንዱ አለማመናችን ነው። ስለዚህ አለማመን በጣም አንድ ችግር ነው ያለው እና እንግዲህ እምነቱ በእግዚአብሔር ላይ የተመሰረተ ና ልክ እንደ ሀና ልክ እንደ ርብቃ በእግዚአብሔር ፊት ቀርበን እኔ የሴቶችን ምሳሌን ያቀረብኩላችሁ ለብዙህቶች ጠቃሚ ምሳሌዎች ስለሆኑ እግዚአብሔር ፊት ቀርበው ካህኑ እኮ እዚህ ጋር ካህኑ ኤሊ ያለ ነው በእግዚአብሔር ፊት የቀረበችው እና ምንድን ያለችው ነፍሴን በፊትህ አፍስሻለሁ አስበኝ እግዚአብሔር አስበኝ ብላ ከጸሎቷ ጋራ ቃል ኪዳንን ሁሉ አቅርባ ነው የተናገረችው እና የሚገርም ነው። የሰራዊቱ ጌታ እግዚአብሔር በሱ ላይ ታምናለች፣ እና በሱ ፊት የነፍሷን ጭንቀትና የነፍሷን ችግር አፍስሳለችና በዛው ሰዓት ነው ነፍሷ ከዛ ጭንቀት ተገላግሎ የሄደችው። ፊቷ ከዛ በኋላ ሀዘንተኛ መስሎ አልታየም ነው የሚለው። ርብቃም ልክ እንደዚሁ ነው፣ ጸልየች በእግዚአብሔር ፊት እግዚአብሔር፣ በሆድሽ ውስጥ ሁለት ወገን አለ ትልቁ ለትንሹ ይገዛል ብሎ ድርግም አድርጎ እግዚአብሔር መልስ መለሰላት። እግዚአብሔር የሚመልስ አምላክ ነው። ጸሎት መመለስ ልማዱ ነው። እግዚአብሔር ግን ከኛ እምነት ይጠይቃል። ስለዚህ እምነት ቢኖራችሁ አለ ጌታ ኢየሱስ የምትጠይቁትን ሁሉ ታገኛላችሁ። በእርግጥ እንደ እግዚአብሔር ፈቃድ የሆነውን ነገር ነው የምናገኘው። ግለሰብ ላይ ያተኮረ ምንም አይነት እምነት ቢኖራል፣ ራስ ወዳድ የሆነ ወይም ለጥልና ለክርክር የምናደርገው ነገር በሙሉ ተቀባይነት የለውም። ከራስ ወዳድነት የጸዳ ልክ እንደ እግዚአብሔር መገለጥ የሆነ በእግዚአብሔር ቃል ላይ የተመሰረተ እና በዚህ እምነት ላይ ያተኮረ ጸሎት ከሆነ እግዚአብሔር አምላካችን ይመልስልን። ስለዚህ እኔ ዛሬ እንደዚሁ በልቤ ያሳሰበኝን ነገር ነው ያቀረብኩላችሁ። የጸሎት ችግሮች፣ ስድስት ችግሮች አሉ። ብዙ ሌሎችም ችግሮች መጥቀስ ይቻላል እና አንደኛው እንዳልኩት አለመጸለይ የመጀመሪያው ችግር ነው። ሁለተኛው ደግሞ ልክ ቅድም እንደጠቀስኩት እያወጣሁ ነው ሀሳቤን እና ሁለተኛው ደግሞ የምንለምነውን አለማወቅ ነው። የምንለምነውን ማወቅ አለብን። የምንለምነውን እማና ከሆነ ከፍተኛ ችግር ነው። ሶስተኛው ንስሐ ያልተገባበት ኃጢአትን ይዘን በእግዚአብሔር ፊት የምንቀርብበት በጣም ብዙ ጊዜ አለ። ንስሐ መግባት አለብን። በእኛና በእግዚአብሔር መካከል ትክክለኛው ህብረት መመስረት አለበት። አራተኛው ያልተስተካከለ ህብረት ከሰዎች ጋር ያለን ህብረት መመርመር አለበት። ቂምና በቀል ይዘን በእግዚአብሔር ፊት የምንቀርብ ከሆነ ሞኞች ነን በጣም ልፋት ነው። እየለፋን ያለንም እግዚአብሔር ሊመለከተን አይችልም። ምክንያቱም በክርስቶስ ይቅር ያለን እግዚአብሔር እኛም በክርስቶስ ሌላውን ይቅር እንድንል ይጠብቅብናል። አምስተኛው ራስን መውደድና ለእኔ ለእኔ የሚል ራስ ወዳድ ራስ ያተኮረ ዓለምን በመውደድ ላይ የተመሰረተ ነው። ይሄም ደግሞ በእግዚአብሔር ዘንድ ተቀባይነት ያለው ጸሎት እንድንጸልይ አያስችለንም። ስድስተኛው እምነት የሌለው ጸሎት ነው። እምነት ለጸሎት በጣም አስፈላጊ ነው እና ለዚህ ነው ጌታ የሱስ ደጋግሞ ደጋግሞ እምነት ቢኖራችሁ፣ እምነት ቢኖራችሁ የምትወዱትን ጠይቁ ይከናወንላችኋል ያለው። እንግዲህ የሰራዊቱ ጌታ እግዚአብሔር በእነዚህ ስድስት ነጥቦች ዙሪያ የራሳችንን ብናስተካክል፣ በእውነት እንደ እግዚአብሔር ቃል እንደ እግዚአብሔር ፈቃድ ብንጸልይ እኛ የጸሎት መልስ ሁል ጊዜ የምንቀበል ለትውልድ ሁሉ አስደናቂ በረከት የምንሆን ለራሳችንም ለሌሎችም እንደምንሆን እግዚአብሔር አምላክ ስለሚያውቅ በዚህ እነዚህን ስድስት ችግሮች ከህይወታችን ማስወገድ ይኖርብናል እና እግዚአብሔር በዚህ ጉዳይ ላይ ሁላችንን እንዲረዳ ጸሎቴና ምኞቴ ነው። እግዚአብሔር በጣም ይባርካችሁ። እኔ እዚህ ላይ አቆማለሁ።